ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአስቸኳይ ጊዜ አዋጁ ለአራት ወራት እንዲራዘም የሕዝብ ተወካዮች ምክር ቤት ወሰነ። በሕዝቦች መካከል ቅራኔ እና አለመግባባት እንዲፈጠር በማድረግ ይህን ሁከትና ብጥብጥ ለማስቀጠል የሚፈልጉ ኃይሎች መኖራቸው አንዱ ምክንያት ነው። የአስቸኳይ ጊዜ አዋጁን ተከትሎ የተቋቋመው ጠቅላይ መምሪያ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። እንደዚህ ችግሮች አሉ በተባለው አካባቢ ይዘና ሊሉ እንደሆን ነው እንጂ ሰጥለት ብሎ የአዋጁም ውጤት አስመዘገበ በሚባለው በመላ ሀገሪቱ ይህንን ነገር ማስቀጠሉ ራሱ የሚታረስ ነው። መንሱ ለሆነ ነው። አሁን የሰማችኋቸው ደግሞ ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በዕለቱ አርእስተ ዜናዎች ሶማሊያ ቤተ መንግስት ላይ በደረሰው ከባድ አዳፍኔ ጥቃት ቢያንስ ሰባት ሰዎች መቁሰላቸው ተገለጠ። ጥቃቱ የደረሰው አዲስ ተሿሚዎቹ የአገሪቱ ካቢኔ አባላት በድርቁና በጸጥታ ጉዳዮች ዙሪያ ለመነጋገር የመጀመሪያ ስብሰባቸው ላይ እንዳሉ መሆናቸውን እማኞችና የጸጥታ ምንጮች ገልጠዋል። ሌሎችም ዜናዎች አሉን። የተፈጥሮ አካባቢና፣ ባህልና ማህበረሰብን ጨምሮ ወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮች እንዲሁም የእናንተን አስተያየት አክለን የሐሙስ መጋቢት 21 ተረኛ አስተናጋጆች ቆንጅ ይታይና አሉላ ከበደ ከአቀናባሪያችን ብርሃን ሃይሉና ከስርጭት መሀንዲሱ ከርዲስ ባይንም ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና መልካም ምሽት። ሶማሊያ ቤተመንግስቱ ላይ በደረሰ ከባድ የአዳፍኔ ጥቃት ቢያንስ ሰባት ሰዎች መቁሰላቸው ተገልጿል። ጥቃቱ የደረሰው አዲስ ተሿሚዎቹ የሀገሪቱ ካቢኔ አባላት በድርቁና በጸጥታ ጉዳዮች ዙሪያ ለመነጋገር የመጀመሪያ ስብሰባቸው ላይ እንዳሉ መሆኑን እማኞችና የጸጥታ ምንጮች ገልጸዋል። የቆሰሉት ሶስቱ ሰዎች የጽዳት ሰራተኞች ሴቶች መሆናቸውን ምንጮች ለቪኦኤ የሶማልኛ ቋንቋ ክፍል ገልጸዋል። በቤተ መንግስቱ ግቢ አጠገብ ባሉ የመኖሪያ ቤቶች ደግሞ ባዳፍኔ ጥቃቱ አራት ሲቪሎች ተገድለዋል ተብሏል። አዲሱ ካቢኔ በጠቅላይ ሚኒስትር ሐሰን አሊ ሀይሪ ሊቀመንበርነት ስብሰባ ላይ እንደነበረ ነው የተገለጠው። ፕሬዚደንቱ ሞሐመድ አብዱላሂ ሞሐመድ ፋርማጆ በሚል ቅጽልም ይታወቃሉ። በሀያ ስምንተኛው የአረብ ሀገሮች ማህበር አረብ ሊግ የመሪዎች ጉባኤ ላይ ለመገኘት ወደ ዮርዳኖስ ዋና ከተማ አማን ተጉዘዋል። ለዛሬው ያዳፍኔ ጥቃት ኃላፊ ነኝ ያለ ወገን እስካሁን ባይኖርም ጽንፈኛ እስላማዊው ቡድን አልሸባብ እንዲህ ያሉ ጥቃቶችን በማድረስ ይታወቃል። ዓለም አቀፍ ቀይ መስቀል በረሃብ ለተመቱ ደቡብ ሱዳናውያን አካባቢዎች የምግብ እርዳታ ከአየር መጣል ጀምሯል። በጦርነት ከታመሱ አካባቢዎች ለተፈናቀሉት ብዙ ሺህ ደቡብ ሱዳናውያን የምግብ እርዳታው እንዲደርሳቸው ለማድረግ ያለው ብቸኛው መንገድ ከአየር መጣሉ ሆኖ ተገኝቷል ብሏል ቀይ መስቀል። ቀይ መስቀል ለተፈናቃዮቹና ከባድ ጫና ለተፈጠረባቸው የሚያስተናግዷቸው ማህበረሰቦች እስካሁን ብዙ ቶን እርዳታ ከአየር እንደጣለ ነው ያስታወቀው። በብዙ ሺዎች የተቆጠሩ ዜጎች የምግብ እርዳታው ሲመጣ ተሰብስበው በመጠበቅ የሚወስዱት ምግብ ምናልባት በቀናት ውስጥ ለመጀመሪያ ጊዜ የጎረሱት የረባ ምግብ ሊሆን ይችላል ተብሏል። ገንዘብ ያላቸው እንኳን በገበያው ምንም ስለሌለ ገዝተው ሊበሉ እንደማይችሉ ነው ሮይተርስ አንድ እማኝ ለአሶሲዬትድ ፕሬስ የገለጹት ሆኖም ይሄ አሁን ከአየር የሚጣለው እርዳታ ቢሆን ለተራበው ሕዝብ በቂ እንደማይሆን የቀይ መስቀል ተወካይ የሆኑት ሁርሼድ ሙሳዮቶቭ አስታውቀዋል። ምግቡ ምግብ ቢያደርሳቸው ቢችል ለአንድ ወር ያህል ጊዜ ብቻ ነው። ስለዚህ ነው ማዕር ውስጥ ምግብ ብቻ ሳይሆን የእርሻ መሳሪያና የዘር እህል ጭምር የምናከፋፍለው፣ በሚቀጥለው የአዝመራ ወቅት አምርተው ሊበሉ ቢችሉ በማለት በደቡብ ሱዳን ዩኒቲ ክፍለ ሀገር ማየንዲት በምትባል ቀበሌ ሕዝቡ መራቡ በቅርቡ በአዋጅ ተነግረዋል። ለሶስት አመታት በዘለቀው የእርስ በርስ ጦርነት በተከተለው በዚህ የረሃብ ቀውስ ለተጋለጠው አንድ መቶ ሺ ሰው በዚያች ቀበሌ ማለት ነው እርዳታ ለማድረስ እንድንገባ እባካችሁ ፍቀዱልን እያሉ የእርዳታ ድርጅቶች ተማጽኗቸውን ቀጥለዋል። በሌላ ተዛማች ዜና የደቡብ ሱዳን የሰላም ውል ተግባራዊነትን የሚቆጣጠረው ቡድን ሊቀመንበር ይባረሩልን ሲሉ በሀገሪቱ ተፈናቃዮች ካምፖች የከተሉት ነዋሪዎች አንዳንዶቹ ጠይቀዋል። የጋራ ተቆጣጣሪና ገምጋሚ ኮሚሽን ሊቀመንበር ፌስቱስ ሞጋኤ የመንግስቱ ወታደሮች በሲቪሎች ላይ የሚያደርሱትን ግድያ፣ መድፈርና ሌሎችም ወንጀሎች ሪፖርት ሳያደርጉ ቀርተዋል ሲሉ ነው ነዋሪዎቹ የወነጀሏቸው ጅባ ውስጥ የሚገኘው የተፈናቃዮቹ ካምፕ ነዋሪዎች ማህበር መሪ ቢካን ኩዋል ሲናገሩ ፌስቱስ ሞጋዬ ጦርነቱ ከተቀሰቀሰበት ጊዜ ወዲህ ከቀዮች ሸሽቶ በየተፈናቃይ ካምፖ የተጠለለውና አገር ጥሎ የተሰደደውን ብዙ መቶ ሺህ የሚቆጠር ሕዝብ ከድተዋል ሲሉ ወንጅለዋቸዋል። አያይዘውም ሞጋዬ ከወገንተኝነት ነፃ ያለመሆናቸውን ያለ ጥርጥር አረጋግጠናል ያሉት የተፈናቃዮቹ ማህበረሰብ መሪ እውነቱን ለዓለም አቀፉ ማህበረሰብ መናገር ይፈራሉ ሲሉም ከሰዋቸዋል። ፌስቱስ ሞጋዬ የሚመሩት የሰላም ስምምነቱ ተቆጣጣሪ ኮሚሽን ሁለቱንም ወገኖች ውሉን በመጣስ በተደጋጋሚ ሲሆን እጅል መቆየቱ ይታወቃል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ሴኔት ማለት የህግ መወሰኛው ምክር ቤት የስለላ ጉዳይ ኮሚቴ በዛሬው እለት ውሎ ሩሲያ ባለፈው ህዳር ወር በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ ገብታለች ስለሚባለው ጉዳይ ቃለ የምስክሮችን ቃል አዳምጧል። የአሜሪካ ድምጽ ሬዲዮ ዘጋቢ ጄፍ ከስተር ያጠናቀረው ዘገባ አለ። አዳነች ፍሰሀዬ ታቀርባለች። የስለላው ኮሚቴ ሊቀመንበር ሪፑብሊካዊው የሰሜን ካሮላይና ሴኔተር ሪቻርድ በርና አንጋፋው ዲሞክራት የቨርጂኒያ ተወካይ ማርክ ወርነር የማዳመጡ ሂደት ከመጀመሩ በፊት ስለ ሩሲያው ጣልቃ ገብነት ወገን ያለየ ጥልቅ ምርመራ እንደሚያደርጉ ቃል ገብተዋል። ማርክና እኔ የተለያየ የፖለቲካ አመለካከት ሊኖረን ይችላል። በኮሚቴው ሥራ ላይ ባለን ኃላፊነት ግን የተለያየ እምነት የለንም። ይህም ማለት የስለላው ማኅበረሰብ በእኛ ላይ እምነትና አክብሮት ሲኖረው፣ በግልጽነት መንፈስ የተሟላ መረጃ እንዲሰጠን ያስችላል። እንዲህ ዐይነት መተማመን ሲኖርም የምርመራው ሥራችንን በተሻለ መልክ ለማካሄድ ያስችለናል። ዲሞክራቱ ወርነርም ተመሳሳይ እምነት እንዳላቸው ገልጸዋል። በሪቻርድ በር ላይ እምነት አለኝ። ከኮሚቴያችን አባላት ጋር ሆነን በጉዳዩ ላይ እስከ መጨረሻውን ግፋበታለን። ይህን ቃላችንን አናጥፍም። ሪቻርድ በር አያይዘውም ከዚህ ቀደም ባልታየ መልኩ ብዛት ያላቸው ሰነዶች ቀርበውልናል። በዛም ላይ ኮሚቴው ለተጨማሪ ሰነዶች ተደራሽነት እንዲኖረው ሲል ከስለላው ማህበረሰብ ጋር በቀጣይነት እየተደራደረ መሆኑን ገልጸዋል። እስካሁን ባለው ጊዜ የዩናይትድ ስቴትስ የህግ መምሪያ ምክር ቤት የስለላ ኮሚቴ ነበር በሩሲያው ጣልቃ ገብነት ምርመራ ላይ የበላይነት ቦታ ይዞ የቆየው ሪፑብሊካዊው የኮሚቴ ሊቀመንበር ዴቪን ኑኔዝ ከሚመሩት ኮሚቴ ጋር ሳይመካከሩ ለፕሬዚዳንት ትራምፕ ስለ ሚስጢራዊ ሰነድ በማስታወቃቸው በተፈጠረው ትርምስ ምክንያት ኮሚቴው በያዝነው ሳምንት በይፋ ሊደመጥ የነበረውን ቃለ ምስክርነት ሰርዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ዛሬ ከቱርኩ ፕሬዚዳንት ሬቼብ ታይብ ኤርዶዋን እና ከውጭ ጉዳይ ሚኒስትሩ መብሉት ካብዞልጉ ጋር አንካራ ውስጥ ተገናኝተው ተዋይተዋል። ሚኒስትሩ ከቱርክ መሪዎች ጋር የተነጋገሩት እስላማዊ መንግስት ነኝ ብሎ ራሱን የሚጠራው አሸባሪ ቡድን ድል ለመምታትና የክልሉን የስደት ቀውስ ለማረጋጋት በተያያዘው ዘመቻ ቀጣይ እርምጃው ምን ሊሆን እንደሚገባ እየገመገሙ ባሉበት በአሁኑ ወቅት ነው። ሚኒስትር ቲለርሰን ከቱርኮቻቸው ጋር ሆነው ከስብሰባቸው በኋላ በሰጡት ቃል የዛሬው ስብሰባችን በሶስት የጋራ ዘላቂ ግቦች ዙሪያ ያተኮረ ነው፣ ዳኢሽ ወይም አይሲስን በጋራ ወቅቶ ድል ማድረግ፣ በክልሉ መረጋጋትን ማስፈንና በሁለቱ ሀገሮቻችን መካከል የምጣኔ ሀብት ትስስሮችን ማጠናከር ናቸው ሲሉ አብራርተዋል። ቱርክ እንደ አውሮፓውያን የዘመን አቆጣጠር ከ1952 አንስታ የኔቶ አጋር መሆኗ አጋር አገር ሆኗ መቆየቷን የተናገሩት ሚስተር ዳኢሽን ዳኢሽን ለማሸነፍ በዚያ ህብረትና በዓለም አቀፉ ህብረት። አድማጮች ይሄን አረፍተ ነገር ይቅርታ፣ ደግሞ አለው። ቱርክ እንደ አውሮፓውያን ዘመን አቆጣጠር ከ1952 አንስቶ የኔቶ አጋር ሆና መቆየቷን የተናገሩት ሚኒስትሩ ዳሽን ለማሸነፍ በዚያ ህብረትና በዓለም አቀፉ ህብረት ወታደራዊ ትብብራችን እንቀጥላለን ሲሉም አክለዋል። በመቀጠልም ከፍተኛ የዩናይትድ ስቴትስ ዲፕሎማት በኔቶ ህብረት ሚኒስትሮች ጋር በሚያደርጉት የመጀመሪያ ስብሰባ አባል ሀገሮች የመከላከያ ወጪያቸውን ከፍ እንደሚያደርጉ ግልጽ የሆነ እቅድ እንዲያቀርቡም ግፊት እንደሚያደርጉ ተመልክተዋል። አድማጮች ለምሽቱ ያለን ዜና በዚሁ ይጠናቀቃል። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጅት ይታየና አሉላ ከበደንን ለምሽቱም በርከት ያሉ ቅንብሮችን ይዘናል። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻን በል። እኛ ሳይንሱ ነው የምናየው። ከሳይንሱ ወጥተን ደግሞ የአቀነጃጀትን ነገር ነው የምናየው እና እኛ የምናውቀው መንገድ ለውጥ ያመጣል የሚባለው እና መንግስት፣ በግል በየሀገሩ የሚያቀናጀው ድርጅቶች የተለያዩ ናቸው እና በተቻለ መጠን ምንድነው መንግስት ነገሮችን ለማያያዝ ጥረት ማድረግ አለበት። በዩናይትድ ስቴትስ የፐርዱ ዩኒቨርስቲ የግብርና ትምህርት ክፍል ሊቀመንበር የሆኑት ዶክተር ገቢሳ እጄታን ነው የሰማናቸው። ሙሉውን ዝግጅት በሁለተኛው አጋማሽ እናቀርባለን። አድማጮች፣ አሁን የዕለቱን አብይ ርዕስ የአስቸኳይ ጊዜ አዋጁ ለአራት ወራት እንዲራዘም የህዝብ ተወካዮች ምክር ቤት ወሰነ። የኢትዮጵያ መሪዎች የአዋጁን መራዘም አስፈላጊ የሚያደርጉ ምክንያቶች እንዳሉ ሲገልጹ ቆይተዋል። እስክንድር ፍሬው ተከታዩን ዝርዝር ይዟል። ለስድስት ወራት በስራ ላይ የቆየው የአስቸኳይ ጊዜ አዋጅ ለአራት ወራት እንዲራዘም የሕዝብ ተወካዮች ምክር ቤት የወሰነው ዛሬ ባካሄደው መደበኛ ስብሰባ ነው። በዚሁ ስብሰባ ላይ የተገኙት የኮማንድ ፖስቱ ጽሕፈት ቤት ኃላፊና የመከላከያ ሚኒስትር ሲራጅ ፈጌሳ አዋጁ እንዲራዘም ያስፈለገበትን ምክንያት ማብራራታቸው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ተጠቅሷል። እንዲራዘም ያስፈለገው ባለፉት ስድስት ወራት የተገኘውን አንጻራዊ ሰላምና መረጋጋት ወደማይቀለበስበት ደረጃ ለማድረስና በአገሪቱ አንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን ለመቆጣጠር መሆኑን ነው ሚኒስትሩ ያስረዱት። አንደኛው መሰረታዊ ምክንያት በአንዳንድ ክልሎች መካከል ያሉት አለመግባባቶችና ግጭቶችን ጸረ ሰላም ኃይሎች ወደ ሁከትና ብጥብጥ በመቀየር ህዝቦች መካከል የነበረውን ተቻችሎ የመኖር የአብሮነት ስሜት በመቀየርና በህዝቦች መካከል ቅራኔ እና አለመግባባት እንዲፈጠር በማድረግ ይህን ሁከትና ብጥብጥ ለማስቀጠል የሚፈልጉ ሀይሎች መኖራቸው አንዱ ምክንያት ነው ሌላው በአንዳንድ አካባቢዎች በጽሁፍ መልክ ይህን ውከትና ብጥብጥ ለማስቀጠል በጽሁፍ መልክ የተዘጋጁ የሚበተኑ የቅስቀሳ ጽሁፎች መኖራቸው ከዚህ በተጨማሪውም በህዝብ ውስጥ ሁከትና ሽብር ለማስቀጠል የህድራጁ የህቡ አደረጃጀቶች ሙሉ በሙሉ በቁጥጥር ስር አለማዋላቸው ሌላው መሰረታዊ ምክንያት ነው። ህብረተሰቡ አዋጁ እንዲቀጥል ያለው ፍላጎት ከግምት መግባቱንም ጠቅሰዋል። ምክር ቤቱም የአስቸኳይ ጊዜ ማራዘሚያ አዋጁን ከመረመረ በኋላ በሙሉ ድምፅ ማጽደቁ በዘገባው ተመልክተዋል። በኢትዮጵያ ህገ መንግስት አንቀጽ 93 መሰረት አንድን የአስቸኳይ ጊዜ አዋጅ ለማራዘም የምክር ቤቱ አባላት ሁለት ሶስተኛ ድምፅ ያስፈልጋል። የኢትዮጵያ መሪዎች የአስቸኳይ ጊዜ አዋጁን መራዘም የሚጠይቁ ጉዳዮች መኖራቸውን ሲገልጹ ቆይተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ለፓርላማ አባላት እንዳሉት በተለይ የሀገሪቱ የጸጥታ አካላት በአንድ እዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ሙሉ በሙሉ አልተወገዱም። ክስተቶች ካሏቸው ውስጥም በምሳሌነት የጠቀሷቸው ነበሩ፣ አንዳንድ ቦታዎች የሚታዩ ግጭቶች፣ በአውራ ጎዳናዎች መኪና አስቆሙ መዝረፍና መስተዋቶችን የመስበር በጥቂት ቦታዎች ብን ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር አንዳንድ አካባቢዎች ላይ በግለሰቦችና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱም ቢሆን ከህዝባችን ጋር ተጨማሪ ውይይት በማካሄድና በተግባርን እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በህዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል። መስከረም 28 2009 የወጣው የአስቸኳይ ጊዜ አዋጅ የቆይታ ጊዜ የሚጠናቀቀው ከአንድ ሳምንት በኋላ ነበር። አንድ ሳምንት እየቀረውም ነው። ለተጨማሪ አራት ወራት የተራዘመው አዋጁ ለአራት ወራት የተራዘመው ደግሞ በአስቸኳይ ጊዜ አዋጁ ከተጠቀሱት ክልከላዎች የተወሰኑት በተነሱበት ሁኔታ ነው። ይህ ሁኔታ ከአዋጁ ለአራት ወራት መራዘም ጋር እንዴት እንደሚታረቅ የተጠየቁት የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ተከታዩን መልሰዋል። መመሪያ ቁጥር ሶስት ሲወጣም ከተቀመጡት ክልክላዎች ሁለት ብቻ ናቸው የተነሱት። የተቀሩት ክልክላዎች እንዳሉ ነው ያሉት። ክፍል አንድ ላይ በመመሪያ ቁጥር አንድ በህዝቦች መካከል ውከትና ብጥብጥ ማስነሳት አይቻልም፣ ከአሸባሪዎች ጋር መገናኘት አይቻልም፣ ህገወጥ ሰልፍ፣ የአደባባይ ስብሰባ የሚሉት እነህ በሙሉ እዛ ውስጥ የተቀመጡት ክልክላዎች በሙሉ እንዳሉ ነው ያሉት። ተፈጻሚነታቸው የሚቀጥል ነው የሚሆን። በመመሪያ ቁጥር ሶስት በዋነኛነት የተነሳው ነገር ቢኖር የሚወሰዱት እርምጃዎች ናቸው የተነሱት። የሚወሰዱት እርምጃዎች የተነሱበት ምክንያት ደግሞ አሁን እነኛን ክልከላዎች በተደራጀ መልኩ በዛ መልክ የተደራጀ ለቁጥር አስቸጋሪ በሆነ መልኩ በመደበኛው በህግ አግባብ ለመሄድ አስቸጋሪ በሚሆን መልኩ የሚፈጸሙ ድርጊቶች አይኖሩም የሚል ግምገማና ታሳቢ ስረት ተወሰደ ነው። በአስቸኳይ ጊዜ አዋጁ የስድስት ወራት ቆይታ 26130 ተጠርጣሪዎች በቁጥጥር ስር ውለው እንደነበር ተጠቅሷል። ከኦሮሚያ አማራና ደቡብ ክልሎች እንደዚሁም ከአዲስ አበባ ከተማ በቁጥጥር ስር ከዋሉት ከነዚሁ ተጠርጣሪዎች 475ቱ በምክር መለቀቃቸውም ተጠቁሟል። 4996ቱ ደግሞ ለሕግ የሚቀርቡ ሆነው በመለየታቸው በዚያው ልክ እየተስተናገዱ መሆኑን የተገለጸው 20659 ተጠርጣሪዎች ተሀድሶ ወስደው መለቀቃቸውን የአስቸኳይ ጊዜ አዋጅ መርማሪ ቦርድ ማረጋገጡም ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን እናመሰግናለን። ቀጣዩም ዘገባ በዚሁ በአስቸኳይ ጊዜው መራዘም ዙሪያ ያተኮረ ነው። የአስቸኳይ ጊዜ አዋጁ እንዲቀጥል ህዝቡ ፈቃዱን ሰጥቷል የሚለው የመንግስት መረጃ ህዝብን መናቅ ያመነጨው ነው ሲሉ አንድ እውቅ የተቃዋሚ መሪ ነቅፈዋል። የአዋጁን ዕድሜ ለማራዘም የተሰጡ ምክንያቶች እርስ በርሳቸው የሚጣረሱ እንደሆኑም ገልጸዋል። ሌላው የተቃዋሚ ፓርቲ በ መሪ በበኩላቸው ሰሞኑን በገዢው ፓርቲ እና በመንግስት የተወሰኑ ውሳኔዎች በሀገሪቱ የፖለቲካ ህዋ ላይ ከባድ አሉታዊ ተጽዕኖ ያሳድራሉ ብለዋል። ዝርዝሩን መለስካቸው አማሃ ይዟል። የኢትዮጵያው ፓርላማ የህዝብ ተወካዮች ምክር ቤት ላለፉት ስድስት ወራት በስራ ላይ የቆየውን የአስቸኳይ ጊዜ አዋጅ ለሚቀጥሉት አራት ወራት እንዲዘልቅ ዛሬ ወስኗል። ይህን የፓርላማውን ውሳኔ አስመልክቶ ቪኦኤ የጥቂት የተቃዋሚ ፓርቲ መሪዎችን አስተያየት ጠይቋል። ላለፉት ሀያ አምስት ዓመታት በተቃዋሚ ፓርቲ መሪነት የዘለቁት ፕሮፌሰር በየነ ጴጥሮስ በአሁኑ ወቅትም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ መሪ ናቸው። በሳቸው አስተያየት በኮማንድ ፖስት ትእዛዝ ስር ተገኝቷል የተባለው ሰላም መረጋጋትና የመሳሰሉ መልካም ውጤቶች የተባሉት ተገኝተዋል የሚባል ከሆነ አንድምታው ምንድን ነው ብሎ መጠየቅ ያስፈልገል ይላሉ። ወይስ ውጤቶቹ የተገኙት የሕዝብን ጥያቄ በመመለስ ነው ሲሉ መልሱን እራሳቸው ይሰጣሉ። እና እንደምታው በጣም የሚያሳዝንም የሚያሳጥርም ነው። ይሄ ሀገር በጦር ትእዛዝ ስለሆነ ነው እንግዲህ ሊረጋጋ የሚችለው የምለውን ትርጉም መስጠቱ በእጅጉ ያሳስበናል። ይህንን እኔ ውጤት አድርጌ አልወስደውም። በአስገዳጅነት የተገኘ ውጤትን እንደ ፍሬ ነገር አድርጎ ማቅረቡ ምክንያትነት መቆጠሩ አይታየኝ። አዋጁ በአንድ በኩል መልካም ውጤት አስመዝግበዋል እያሉ በሌላው በኩል ደግሞ ዛሬም በሀገሪቱ አንዳንድ ክፍሎች የፀጥታ ችግር አለ ብሎ አዋጁን ማስከተሉ እርስ በርሱ የሚምታታ ነው ይላሉ ፕሮፌሰር በየነ ጴጥሮስ። እንደዚህ ችግሮች አሉ በተባለው አካባቢ ይዘና ሊሉ እንደሆኑ ነው እንጂ ሰጥለት ብሎ የአዋጁም ውጤት አስመዘገበ በሚባለው በመላ ሀገሪቱ ይህንን ነገር ማስከተሉ ራሱ የምታረስ ነው። ምን ስለሆነ ነው? ምን የቀረው እኮ ምንም በሽታም አላሰማም። ስለዚህ ተረጋግጧል፣ ውጤት ተመዝግበዋል እየተባለ ደግሞ ሀገር አቀፍ አርቦ ማስቀጠሉ ይሄ ራሱ እርስ በራሱ የተምታታ ነው። የአስቸኳይ ጊዜ አዋጁ እንዲቀጥል ብዙሀኑ የኢትዮጵያ ሕዝብ ፈቃዱን ሰጥቷል የሚለው ምክንያት ግን ለኢትዮጵያ ሕዝብ ንቀት ነው ብለውታል። የዚህ አይነት ምንድን ነው ያሰራር ስልቱን በሌለበት ሀገር ያንን የህዝብን በዚህ ጉዳይ ላይ አይኝተን ለዝም ፍላጎት ስለሆነ ነው ማለቱ፣ ይሄ ለኢትዮጵያ ህዝብ በእውነቱ ልቀት ነው። ምንም እንደው የተባለውን ሁሉም እንደወረደ ይቀበላል፣ ያምናል የሚል ታሳቢ ይዘው። ካልሆነ ፖሊንግ ምን እንደሆን፣ አቋም ዳሰሳ፣ አስተሳሰብ፣ ስሜት የሰውን እንትን ዳሶ ማወቅ ምን ማለት እንደሆን ለምናቅ ሰዎች ይሄ የራሱን የቻለ ሳይንሳዊ አካሄድ አለው አሰራር አለው እና ይሄ እዚያ ገላይ ለመደረጉ እኛ የምናውቀው ነገር አለው ያለመዳረጉን ነው የምናውቀው። የአስቸኳይ ጊዜ አዋጅን እድሜ ለማራዘም ምክንያቶች ናቸው የተባሉት ሁሉም ቢሆኑ ትክክል አይመስሉኝም የሚሉት ደግሞ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። ህዝብ መብቴ በአዋጅ ይገደብ የሚል ይሁንታም ይሰጣል ብዬ አላምንም የሚሉት አቶ የሸዋስ ሰሞኑን ገዢ ፓርቲም ሆነ መንግስት የወሰኗቸው ውሳኔዎች ከባድ አሉታዊ ተጽዕኖ እንደሚኖራቸው ይናገራሉ። ትናንትና በትርድሩ ላይ በቅድመ ትርድሩ ላይ የወሰነው ነገር ዛሬም የአስቸኳይ ጊዜ አዋጁን እንደገና ለአራት ወር ለማራዘም የወሰነው እንደው የህዝብ ምናምን የሚለውን እና በአጠቃላይ በሀገሪቱ አስተዳደር ላይ በተለይ እንደ ፓርቲ ፓርቲዎች እንቅስቃሴ ላይ በጣም ከባድ አሉታዊ ተጽዕኖ ያለው ነው። ሰላማዊ ትብሉ ራሱ አደጋ ላይ ነው ያለው። ያስቀጥላሉ የሚለውንም እንደገና እንድናስብበት የሚያደርግ ነው የሮብና የሐሙስ ውሳኔዎች። በቅርቡ የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክሬታሪያት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ለሀገር ውስጥ መገናኛ ብዙሃን እንደገለጹት በአዋጁ የተጣሉ አንዳንድ የመብት ገደቦች እንደተነሱ አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኢትዮጵያው ገዢ ፓርቲ ኢህአዴግ አስቀድሞ ሀያ አንድ አሁን ደግሞ መድረክ በትናንትናው ዕለት ራሱን ካገለለ በኋላ ሀያ ተቃዋሚዎች የሚያካሄዱት ድርድር ጊዜና እድል የባከነበት ነው ሲሉ አንድ የተቃዋሚ ፓርላማ አባል ገለጡ ይላል የመጨረሻዊ መጽሔት ርስ የኢህአዴግን ፖሊሲዎች አሉላ አንድ የቀድሞ የፓርላማ አባል እሺ፣ አንድ የቀድሞ የፓርላማ አባል ገለጡ ነው የሚለው ልክ ነሽ። የኢህአዴግን ፖሊሲዎች ደግፈው የአካባቢው አስተዳደር አፈጻጸምን ነቅፈው የፓርላማ አባል የነበሩት የቀድሞ የፓርላማ አባል ማለት ነው፣ ዶክተር አሸብር ወልደ ጊዮርጊስ የፖለቲካ ድርድሩ የዜሮ ድምር ፖለቲካ ሊያጠላበት አይገባም ብለዋል። ከድርድሩ ሂደት ትልቁ የተቃዋሚ ፓርቲዎች ስብስብ መድረክ በትናንት ዕለት ራሱን ያገለለ ሲሆን ስድስት ተቃዋሚ ድርጅቶች አዲስ የመሰረቱት ሌላ ጥምረትም ኢህአዴግ የአደራዳሪ ሚናን አልቀበልም በማለቱ ከድርድሩ ለመውጣት ውይይት እንደሚያደርጉ ገልጠዋል ዶክተር አሸብር ወልደ ጊዮርጊስን ያነጋገረው እስክንድር ፍሬው ተከታዩ ልኳል የቅድመ ድርድር ውይይት ከጀመሩ ሶስት ወራትን ያስቆጠሩት ገዢው ፓርቲ ኢህአዴግና ተቃዋሚዎች እስካሁንም ወደ ዋናው ድርድር መግባት አልቻሉም ትናንት በዚሁ ርዕስ ማለትም በድርድሩ የሥነ ስርዓት ደንብ ላይ ያደረጉት ውይይትም ያለ መግባባትና በልዩነት ለሌላ ጊዜ ተቀጥሯል መድረክም ውይይቱን አቋርጧል። ራሳቸውን ያሰባሰቡ ስድስት ፓርቲዎችም መቀጠል አለመቀጠላቸውን ለመወሰን የስራ አስፈጻሚ ወይም የምክር ቤት ስብሰባዎች እንደሚያካሂዱ አስታውቀዋል። እናም ያለፉት ውይይቶች እስካሁን በስምምነት አልተቋጩም። የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ያለ ስምምነት ያለፉትን ቀናት የባከኑ ሲሉ ይገልጻሉ። በመጀመሪያ ደረጃ ራሱ ውይይቱ መጀመሩን ማድነቅ እፈልጋለሁ። በጎ ነገር ነው። በሁለት derece demo እርስ በርሳቸው እዚያው ፕሮግራማቸውን ማስታረቅ ላይ መቀራረብ ላይ ብዙ እንኳን መሄድ ባይችሉ በሀገራዊ ጉዳዮች ላይ የሰለጠነ ተፎካካሪ ፓርቲ ከመኖሩ አኳያ ሊኖር የሚገባውን ፋይዳ ከግምት ውስጥ ከተው ያንን ነው ተስፋ አድርገው መስራት ያለባቸው። ለዚህ እያንዳንዱ ቀን የሚባክነው ጉዳት ነው ብዬ ነው የማስበው በእኔ በኩል። እና ማንኛውም ወገን ራሱን ችሎ ተወያይቶ ተደራድረው ለኢትዮጵያ ይጠቅማል። የተፎካካሪ ፓርቲዎች በዚህ ደረጃ ነው መሄድ ያለብን ገዢ ፓርቲ በዚህ ደረጃ ነው መሄድ ያለብን የሚለውን ጊዜ ሳይወስዱ ሳያቋርጡ ቢሄዱ ነው ሰው የጠበቀውን ተስፋ ማለምለም የሚችለው ብዬ ነው ማስበው። እያንዳንዱ ቀን የሚባከነው ሲሉ ዶክተር አሸብር ይህን ያህል ጊዜ መፍጀት አልነበረበትም ወይ ደግሞ በድርድሩ የስነ ስርዓት ደንቦች ላይ የሚያደርጉት ውይይት ያልተፈለገ ጊዜ ፈጅቷል ከሚል እምነት ነው የመነጨው ያዳገላለጾት? በእርግጥ እንደዚያ ነው ማም። ነው እያንዳንዱን ነገር በጉጉት ነው የምንጠባበቀው በቅድመ ድርድሩ ድሮ አልቆ ድርድር ውስጥ ገብተው መሆን የሚገባውን ህዝቡ የሚጠብቀውን ፓርቲዎች የሚጠብቁትን ነገር ይፈጽማሉ ተብሎ ነው የሚጠበቀው እንጂ ገና ካአሁኑ የተለያዩ ሀሳቦችን የግጭትና የመለያየት ሀሳቦችማ ድሮም ነበሩ። አይጠቅሙም። እንደዚህ አይነት መድረክ ከተገኘ ጥሩ የፖለቲካ ኦፖርቹኒቲ ነው፣ ጥሩ መድረክ ነው። ያንን መጠቀምና በዚያ ደረጃ ያለውን መልካም አጋጣሚ በሙሉ መጠቀም መቻል ነው እንጂ አሁንም ቢሆን ማቋረጥም አያስፈልግም። ወደፊትም ቢሆን ተስፋ መቁረጥ አያስፈልግም። ፖለቲካ ውስጥ ሰጥቶ መቀበል ብቻ ነው። ፖለቲካ ላይ ብዙ ጊዜ የሚባለው ተደራድረ ያገኘው ውጤት ከዜሮ በታች አይሁን ነው የሚባለው። ተጣልቶ መለያየት ራሱ ኔጌቲቭ ነው ፖለቲካ ውስጥ እና መቶ በመቶ ሳይሆን ከዜሮ አይውረድ። አሁን በዚህ ደረጃ ጥሩ ተስፋ እያለ በየቀኑ የሚያገኙትን እድል እየጨመሩ እያሳደጉ መሄድ ነው እንጂ ከግጭትና ከመለያየት የሚገኝ ነገር ለኢትዮጵያ ህዝብም አይጠቅምም። እኛ ለምንጠብቀውም ተስፋ ተስፋ ተስፋው ነው አይሄድም ድርድሩ ከቀጠለ ሊያሳካ ከሚችላቸው ነገሮች አንዱ የአገሪቱ የምርጫ ስርዓት መሻሻል እንደሚሆን ዶክተር አሸብር እምነታቸውን ገልጸዋል። ለእነሱም ምቹ ነገር ይፈጥራል። ሀሳባቸው እውነት ፕሮግራማችን የተቀራረበ ነው ወይ አንድ መሆን የምንችል ነን ወይ? ይህ ውይይት መኖሩ በራሱ ከዚህ ከሚያደርጉ ከክርክሩ ተነስቶ የማን ላማ ከማ ጋር እንደሚመሳሰል እና ወደ አንድ ለመምጣት ለነሱ ይረዳቸዋል፣ ይጠቅማቸዋል። ወደፊትም ዋናው ነገር እነሱ ጠንክረው ይወጣሉ። እነህ ተቃዋሚዎች አሁን በሚያደርጉት ውይይት ከኢህአዴግ እየተለዩ ሲሄዱ ሌሎቹ ተቃዋሚዎች ጋር አንድ እየሆኑ ሲሄዱ ያ ደግሞ ለነሱ ለወደፊቱ ጠንካራ የሆነ ተቃዋሚ ፓርቲ አገሪቱ ላይ እንዲኖር በአንድ ፓርቲ እንዲማከሉ ሊያደርግ የሚችል ነገር ሊያመጣላቸው ይችላል ተብሎም ይጠበቃል። ለሌላ ጊዜ እርስ በርሳቸው የማይገናኙ አንዳንድ ተቃዋሚ ፓርቲዎች እርስ በርሳቸው የሚገናኙበት መድረክ ፈጥሯል። ይሄ ድርድር በዛም ሊያስቀጥለው ይችላል ነው እኛ የተነናው። ግን ብዙ ጊዜ ተቃዋሚ ፓርቲዎች በግላቸው ሲሰሩ እንጂ የጋራ ዓላማ አለን እኛ ተሰባስበን ገዢውን ፓርቲ እንሞግታለን፣ ገዢውን ፓርቲ እንከራከራለን፣ በዚያው ደረጃ ወደ ማሸነፉ እንሄዳለን ብለው ስተባበሩ አይታይም። ለዚህም ነው ድምፁ ብዙ ጊዜ እየተበታተነ ያለው። ለዚህ ለእነሱ ዓላማቸው አንድ መሆኑን ለማሳየትም ለማየትም ምቹ ነገር የፈጠረላቸው ነው ይመስለኝ። በገዢ ፓርቲና በሃያ አንድ አገር አቀፍ ፓርቲዎች መካከል በሚካሄደው ድርድር ልዩነቶች እየታዩ ያሉት በተለያዩ ወገኖች መካከል ነው። በገዢ ፓርቲና በተቃዋሚዎች መካከል የሚታየው ልዩነት አንዱ ነው። በራሳቸው በተቃዋሚ ፓርቲዎች መካከልም ልዩነቶች ይታያሉ። የቀድሞው የፓርላማ አባል እንደሚሉት ታዲያ እንደዚህ አይነቱ መድረክ እነዚህን ተቃዋሚዎች ለማቀራረብም አጋጣሚ ሊሆን ይችላል። በቀጣይ ለውይይት የተያዘው ቀጠሮ የፊታችን ሚያዝያ ሁለት 2009 ዓ ም ነው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን በእርግጥ ወደ መጨረሻዊ መጽሔት ትንታኔ ርዕስ እንሻገራለን። በርከት ያሉ የትንታኔ ርዕሶች ናቸው የተመረጡት። የዩናይትድ ስቴትሷ ቀዳማዊት እመቤት ሜላኒያ ትራምፕ የውጭ ጉዳይ ሚኒስቴር በትላንትናው ዕለት እዚህ ዋሽንግተን ዲሲ ባዘጋጀው የ2017 ዓለም አቀፍ የጀግና ሴቶች ሽልማት ስነ ስርዓት ላይ ተገኝተው ንግግር አሰምተዋል። ቀዳማዊት እመቤቷ ባለቤታቸው ስልጣን ከያዙ በኋላ አብዛኛውን ጊዜ የቆዩት ከህዝብ እይታ ውጭ ቢሆንም ባለሙያዎች ግን የእርሳቸው በአነስተኛ ደረጃ እንኳን መገኘት በቀጣይ ወራት ተሳትፏቸውን ይበልጥ ለማስፋት ፍላጎት እንዳላቸው ያሳያል ነው ያሉት። ኤሊዛቤት ቸርኔፍ ዘገባ በታለች ሰለሞን ክፍሌ ይዘው ቀርቧል። የዩናይትድ ስቴትስ ቀዳማዊት እመቤት ሚስስ ሜሌንያ ትራምፕ ትላንት እዚህ በዋሽንግተን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ለዚህ ዓመት ባዘጋጀው ዓለም አቀፍ የጀግና ሴቶች ሥነ ሥርዓት ላይ ተሸላሚዎቹን ያስተዋወቁት ቀዳማዊት እመቤት ሜሌንያ ትራምፕ ናቸው። ኢች ዋን ኦፍ ዚዝ ሂሮይክ ዊመን እነዚህ ደፋር ሴቶች እያንዳንዳቸው ሁላችንንም አነቃቅቶ ካሰብነው በላይ ስኬት ማስመዝገብ የሚያስችለን ድንቅ የጀግንነት ታሪክ አላቸው። በአብዛኛው ከአደባባይ ርቀው የቆዩት ሚስስ ትራምፕ በዚህ በትላንቱ ሥነ ሥርዓት ላይ የተገኙት ባለቤታቸው ስልጣን ከያዙ ከሁለት ወራት በኋላ መሆኑ ነው። ባለፈው የካቲት ለመጀመሪያ ጊዜ በአደባባይ የታዩት ፍሎሪዳ ውስጥ የሚገኝ አንድ ቤተ መዘክርና ሌላ የአትክልት ስፍራ ከጃፓኑ ጠቅላይ ሚኒስትር ባለቤት ጋር በጎበኙበት ወቅት እንደነበር ይታወሳል። በዚያን ወር ውስጥ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና ባለቤታቸውን በዋይት ሃውስ ቤተ መንግሥት ተቀበሉ። ፕሬዚደንት ዶናልድ ትራምፕ ለመጀመሪያ ጊዜ ለዩናይትድ ስቴትስ ምክር ቤት ባደረጉት ንግግር ላይም ተገኝተዋል። ወንድ ልጃቸው ትምህርት ቤት እስኪጨርስ በኒውዮርክ ለመቆየት የደረሱት ውሳኔ ግን በአብዛኛው ከአደባባይ እንዲርቁና ከባለቤታቸው ጎን እንዳይቆዩ አድርጓቸዋል ከሌሎቹ ቀደምት ባለትዳር ባለቤቶች ጋር ሲነጻጸር ሁኔታውን የተለየ ያደርገዋል ይላሉ። ለቪኦኤ በስካይፕ አማካኝነት ገለጻ የሰጡት የራይደር ዩኒቨርስቲው መምህር ማይራ ጉዲን። ከመጀመሪያው አንስቶ ነው በጣም ዝምተኛ መስለው የታዩት። ለፖለቲካውን ፍቅር ያላቸው ለመሆኑ እርግጠኛ አይደለሁም። በእርግጠኛነትም ባለቤታቸው በዚህ ከፍተኛ ደረጃ ለፕሬዝዳንትነት ለመወዳደር የደረሱበትን የፖለቲካ ውሳኔ የወደዱት አይመስለኝም። እስኪረጋጉ ድረስ ረዥም ጊዜ የሚወስድባቸው ይመስለኛል። ለጊዜው ግን አዲሷ የዩናይትድ ስቴትስ ቀዳማዊት እመቤት ከፍተኛው የሀገሪቱ ስልጣን በሚገኝበት ጽሕፈት ቤት የውጭውን ዓለም ለመጋፈጥ እየተለማመዱ ይገኛሉ። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራማችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽት 3 ሰዓት ከ30 መሆኑን ያመለክታል። ሪሰሪዎቹን ባጫጭሩ ከቆንጅታየ በሶማሊያ ቤተ መንግስቱ ጋር በደረሰ ከባድ ያዳፍኔ ጥቃት ቢያንስ ሰባት ሰዎች መቁሰላቸው ተነግረዋል። ዓለም አቀፉ ቀይ መስቀል በረሃብ ለተመቱ ደቡብ ሱዳናውያን የምግብ እርዳታ ከአየር መጣል ጀምሯል። በግጭቱ ምክንያት ለተፈናቀሉት ለብዙ ሺዎቹ የምግብ እርዳታውን በአየር ከመጣል በስተቀር ሌላ አማራጭ እንዳልተገኘ ነው የሚናገረው። የደቡብ ሱዳንን የሰላም ውል ተግባራዊነት የሚቆጣጠረው ቡድን ሊቀመንበር ፌስቱስ ሙጋኤ ይባረሩልን ሲሉ በተፈናቃይ ካምፕ ከተጠለሉ ነዋሪዎች አንዳንዶቹ መጠየቃቸው ተሰማ። አብላጫ ሕዝባቸው ሙስሊም ከሆኑ ስድስት ሀገሮች የሆኑ ተጓዦች እንዳይገቡና ስደተኞችን መቀበልም እንዲቋረጥ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ያስተላለፉትን የጉዞ ክልከላ ትዕዛዝ እንዲታገድ የወሰኑት ፌዴራል ዳኛ እገዳውን እንዳራዘሙት ተሰማ። የሩሲያው ፕሬዝደንት ቭላዲሚር ፑቲን ከፕሬዝደንት ዶናልድ ትራምፕ ጋር ለመገናኘት ፈቃደኛ ነኝ ሲሉ በዛሬው ዕለት ተናገሩ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ዝግጅታችን ነው። አስተናጋጆች አሉላ ከበደና ቆንጂት ታየ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎች ጀምረናል። አሁን ለዚህ ክፍል ቀዳሚ ወደሆነው ቅንብር እንወሰዳቸው። የምግብ ዋስትናን ማረጋገጥ የሚቻለው መንግስትና የግል ዘርፍ ለሰውና ለወጣት መሪዎች ይበልጡንም ትኩረት ሲሰጡ መሆኑን ዋሽንግተን ዲሲ ላይ እየመከረ ያለው ዓመታዊ የምግብ ጉባኤ አሳሰበ። ዘሺካጎ ካውንስል የሺካጎ መማክርት ጉባኤ በመባል የሚታወቀው ይህ ስብሰባ ወይም መሰባስብ አንገብጋቢ በሚባሉ ዓለም አቀፍ ጉዳዮች ላይ የሚደረጉ ንግግሮችን የሚያበረታታና ጥልቀት ያለው ግንዛቤም ለማስጨበጥ የሚሰራ ተቋም ነው። ዓመታዊውን የምግብ ዋስትና ስብሰባ ዋሽንግተን ዲሲ ላይም እያካሄደ ያለው አሁን በዚህ ሰዓት። ሰለሞን አባተ የጉባኤውን ሂደት እየተከታተለ ይገኛል። ተከታዩንም አድርሶናል። የአፍሪካ አቅምና ሰብአዊ ሀብቷ ትናንት በኬኤንኤል ጌትስ ቢሮ የተካሄደው ሲምፖዚየም የጥናታዊ ጽሑፍና የውይይት ርዕስ ነበር። የዓለማችንን እያሻቀበ የሄደ የምግብ ፍላጎት ማርካት የሚቻለው ከእንግዲህ በወረት ብዛትና በመዋዕለነዋይ ፍሰት ብቻ አይደለም። መክፈል መቻልም ብቻውን የምግብ ዋስትናን አያመጣም። ከእንግዲህ እህል እንዲትረፈረፍ የሚሻ ቢኖር ሙሉ አቅምና ጥሪቱን፣ ተሰጥኦና ችሎታ ያለው በቂ መሣሪያና ዕውቀት የታጠቀ የሰው ኃይል መገንባት ላይ ያፍስስ። ይህ የዘንድሮው የዓለም አቀፍ የምግብ ዋስትና ጉባኤ ትኩረት ነው። በዚህ መስክ የመንግሥትና የግሉ ዘርፍ ተመሳጥረውና ተጋግዘው መሥራታቸው ብቻ ነው የሰውን ሀብት ማልማትና ማጨድ እንዲሁም ወደ አዲስ አይነት ሽግግር መውሰድ የሚያስችለው። በሲምፖዚየሙ ላይ እየተሳተፉ ያሉትና ጽሑፍም ያቀረቡት የፐርዱ ዩኒቨርሲቲው የግብርና ዲፓርትመንት ፕሮፌሰር እንዲሁም የ2009 ዓ ም በአውሮፓ አቆጣጠር የዓለም የምግብ ሽልማት አሸናፊው ፕሮፌሰር ገቢሳ እጀታ በተለይ የአፍሪካን ግብርና እየተፈታተኑ ምርቱንም ወደኋላ እየጎተቱ ያሉ የተፈጥሮ አካባቢና የአየር ንብረት ለውጥ ጉዳዮች፣ የተደጋገሙ የኤልኒኞ ክስተቶች የአፍሪካ ግብርና በቂ የዕውቀት ሽግግርና ዘመናዊ ትጥቅ በበቂ ሁኔታ አለማግኘቱ፣ ተቋማት በሚገባው መጠን እየተጠናከሩ አለመሆናቸው እንደሚጠቀሱ ተናግረዋል። ወጣት የግብርና መሪዎችን ማፍራት፣ ወደ ሥራ ማስገባት፣ በሥራ ላይ እያሉም አቅማቸውን በማበልጸግና አምራች ሆነው እንዲቆዩ በማድረግ እንዲሁም ለሚያስመዘግቡት ስኬት የሚገባቸውን ሽልማትና ክፍያ መስጠት፣ ማበረታታት የሰው ሀብት ብክነትን ለማስወገድ፣ የተሻለ ምርት ለማስገኘት የመንግስትና የግሉ ዘርፍ በጋራ ሊሰሩበት የሚገባ መስክ መሆኑን ፕሮፌሰር ገቢሳ መክረዋል። ኢትዮጵያን ጨምሮ መላይቱ አፍሪካ ስለ ምግብና ራስን ስለመቻል ሲመክሩ ብዙ ዕድሜ ተቆጥሯል። ስለ ብዙ መላዎች ውይይቶች ተካሂደዋል። ለመሆኑ ለምን ይሆን ከዚያ የችግርና የረሃብ ቀለበት መውጣት ያልቻሉት? ዶክተር ገቢሳ እጀታን ከስብሰባ በኋላ በግል አግኝቼ ጠይቃቸው ነበር። እኛ ሳይንሱ ነው የምናየው፣ ከሳይንሱ ወጥተን ደግሞ የአቀነጃጀትን ነገር ነው የምናየው እና እኛ የምናውቀው መንገድ ለውጥ ያመጣል የሚባለው እና መንግስት በግል በየሀገሩ የሚያቀናጀው ድርጅቶች የተለያዩ ናቸው እና በተቻለ መጠን ምንድን ነው መንግስት ነገሮችን ለማያያዝ ጥረት ማድረግ አለበት። አንድን ነገር ይያዝና የፖለቲካ አጀንዳ ይሆናል። ከዛ ወጥቶ ግን መሰረታዊ ለውጥ ለማምጣት የሚችል አቋም አድርጎ ሁሉን አያይዞ አሁን ለምሳሌ ባነሳሁት መንግስት ድርጅትና የግል ድርጅት በምን አይነት መንገድ አብሮ ለመስራት ይችላል። ሁለተኛ ነገር የሰው ጉልበቱ የሚማረው ትምህርት ቁም ነገር ልዩነት ያመጣል። እና እነዚህ ትምህርት ቤቶች ሲስፋፉ የፖለቲካ ድርጅቶች መሆን የለባቸው። የመንግስት ድርጅቶችን ብቻ መሆን የለባቸው። መሆን ያለባቸው አካደሚክ ከሆነ የአካዳሚክ ኢንስቲትዩሽን ሆነው ስለዛ አካዳሚክ የሚያውቁት ሰዎች መሰረት ባለው መንገድ አቀናጅተውት ጠቃሚ ነገር ሊወጣው እንዲችል በተጨማሪ ደግሞ መንግስት ደግሞ የራሱ ኃላፊነት አለ። ፖሊሲ የመንግስት ግል አቋም ነው። ያ መንግስት ይህንን ፖሊሲ አንደኛ የተማሩት ሰዎች ስራ የሚያገኙበት መንገድ መፍጠር አለበት። መንግስት ሁሉም ቀጥሮ አይችልም። ፕራይቬት ሴክተሩን ማደራጀት አለበት። ሁለተኛ ነገር እነዚህ ድርጅቶች በሚቋቋሙበት ጊዜ ለደሃው ምን ያህል የሚጠቅም ነገር አለ። አንዳንድ ጊዜ እርሻዎች ለውጭ ድርጅቶች የሚሰጡበት አለ። እሱ በምን አይነት መንገድ ነው መንግስት የሚያየው ጥቅሙንና ጉዳቱን? ይህንን አይነት ነገር ማየት አለባቸው የሚል ነው። አሁን ያነሱት ነገር ብዙ ጊዜ ከመሬት ነጠቃ ጋር ተያይዞ መሰረተ ልማት ሲስፋፉ ለገበሬው ተገቢው ትኩረት አይሰጠውም፣ ካሳ አይከፈለውም፣ ወይም በሚሸጋገርበት ጊዜ ወደ ሌላ ቦታ በተራዘመ ጊዜ አይታይም የገበሬው ሁኔታ ተብሎም ቅሬታዎች የሚነሱባቸው ሁኔታዎች እኔ ፖለቲካ ባልሆነ መንገድ ነው የምናገረው። ለምንድ ነው ይሄ ነገር ሀገር ቤት ውስጥ እውቀቱ ያላቸው ሰዎች አሉ። እነዚህ እውቀት ያላቸው ሰዎች ተፈላጊ ኢንቨስትመንት ቢሰጣቸው የሀገር ሰዎች ይህንን አይነት እርሻ ለማልማትና ለማደራጀት ይችሉ ይሆናል። ለምሳሌ ያህል በኃይለሥላሴ ጊዜ እንደዚህ አይነት ነገር በአሸለቆ ውስጥ ብዙ የአለመያም ኮሌጅ ምሩቃን እርሻ ከፍተው ለራሳቸውም ጠቃሚ ስራ አቋቁመው ሀገርን የሚረዱበት ነገር ስላለ በእያንዳንዱ አፍሪካ ሀገር እንደዚህ አይነት ነገር ሊደረግ በቀላሉ ይችላል እና እነዚህን መንግስት ማየት እንዳለበት እና ከውጭም ከውስጥም የሚያደርጉትን ክራይቴሪያው ምን እንደሆነ ትራንስፓረንት በሆነ መንገድ አይታወቅም እና ለምን እንደሚደረጉ ይህን ያህል ግልጽ የሆነ መልስ የለኝ ለሱ። በመጪዎቹ 13 ዓመታት ውስጥ የአፍሪካ የህዝብ ቁጥር ወደ ሁለት ቢሊየን ያሻቅባል። የምግብ አቅርቦቱም በዚያው መጠን እንዲሻሻል ይጠበቃል። አሁን አህጉሪቱ እየተጓዘች ባለችበት አያያዝ አሁን ያላትን አንድ ቢሊየን ያልደፈነ ሰው እንኳ ሙሉ በሙሉ መመገብ አልቻለችም። በዚህ ዛሬም በቀጠለውና አሁን እየተካሄደ ባለው ሲምፖዚየም ላይ የዩናይትድ ስቴትስ እንደራሴዎች፣ የቀድሞ የግብርና ሚኒስትሮች፣ ተመራማሪዎችና የግዙፍ ኩባንያዎች መሪዎች ንግግሮችን እያደረጉና ውይይቶች እየተካሄዱ ናቸው። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን። ዝግጅታችን ይቀጥላል። አሁን ባህልና ማህበረሰብ የጦር ባለታሪክ ናቸው። በንጉሠ ነገሥቱ ዘመነ መንግስት ከሶማሊያ ሰርገው በሚገቡ ኃይሎች ላይ ይፈጸሙ የነበሩ ጥቃቶችን ለመግታት ልዩ ኃይል በማቋቋም የጦር ትምህርት ቤት በማደራጀት የሠሩትን ጨምሮ በበርካታ የጦር አውድማዎች ስለፈጸሟቸው የጦር ጀብዶዎች ይነገርላቸዋል። በኢትዮጵያ አየር መንገድ የበረራ ደህንነትን በማቋቋምና በሌሎች የተለየ ግምት በሚሰጣቸው ስራዎቻቸውም ይነሳሉ። ካሳ ገብረ ማርያም በሚል ርዕስ በስማቸው ተጽፎ ለህትመት የበቃው መጽሐፍ በቅርቡ ነው ከዋሽንግተን አቅራቢያ በምትገኘው በአርሊንግተን ለአንባቢያን የተዋወቀው። የግለ ታሪክ መጽሐፉ ደራሲ ልጃቸው ዶክተር ስንታየው ካሳ ናቸው። ቁጥሩ የበዛ ታዳሚ በተገኘበት የተዋወቀበትን ሥነ ሥርዓት የተከታተለውና ደራሲዋን ባለፈው ሳምንት ያወያያቸው የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ለምሽቱ የቃለ ምልልሳቸውን ሁለተኛ ክፍል ይዞ ቀርበዋል። በጦር ኃይል ውስጥ ብቻ ሳይሆን በኢትዮጵያ ሲቪል አቪየሽን የበረራ ደህንነት የአውሮፕላን ጠለፋን ለመከላከል የሚደረግ የተቀነባበረ ስራ የመሰረቱት የቆረቆሩት ሰው መሆናቸው በመጽሐፋቸው ይተረካል። በጦር ትምህርት ቤቶች በአስተማሪነት አገልግለዋል። ዶክተር ስንታየው ይህ የምናወራው የዛሬ አርባ ዓመት ግድም ነውና በዚያ ዘመን እነኚህ ስራዎች መሰራታቸውን በእነኚህም ስራዎች በቀዳሚነት የተሳተፉ ሰው መሆናቸውን በመጽሐፉ በስፋት ተተርቋል። ይህም መጽሐፍ ከታሪክ ዘካሪነቱ ባሻገር ለሌሎችም አርአያነታቸውን ማሳያም ጭምር ነውና የኢትዮጵያ ሲቪል አቪሽን ውስጥ የነበረውና በመጽሐፉ የተጠረቀውን እስኪ ደግሞ እሱን ከጦሩ ወጣ ይላል እና በመጠኑ ያካፍሎን። እሺ፣ እንግዲህ መጀመሪያ አባቴ የአንቲ ሃይጃከር የበረራ ደህንነት ቡድን ያቋቋመ ነው። ሰዎች እንደጠየኩት ከብዙ መኮንኖች ተመርጦ ነው ያስራ የተሰጠው በዛም ሰዎች መርጦ ያንን አቋቁሞ መጀመሪያ እንደውም መጽሐፉ ላይ ታነቡታላችሁ። የመጀመሪያውን በረራ እሱና ሌላ ሁለት የእሱ አባሎች ናቸው ያደረጉት። በደንብ እንትኑም ሳይኖራቸው በድፍረት በሀገር ፍቅር ስሜት አይሮፕላኖቹ እንዳይቆሙ አየር መንገዱም ላይ ከባድ ሲሰራ ስለመጣ ጠለፋዎች፣ እገታዎች በርክተው ነበረ። በጣም በርክተው ነበር ነው የሚባለው እና አየር መንገዱ በረራ የማቆም አይነት ነበር። በዛን ጊዜ ነው የተመረጠው። ከዛ ተነስተው ነው እንግዲህ በአለም አቀፍ ደረጃ ተቀባይነት በሌለው ጊዜ እነኚህ ሰዎች መሳሪያ ይዘው ይገባሉ፣ አደገኞች ናቸው እየተባለ በየአለሙ ጥሩ ተቀባይነት አልነበራቸውም። በአሁኑ ጊዜ እነሱ የሰሩት ስራ በአለም ደረጃ ይሰራበታል እና ትልቅ አስተዋጽኦ ነው። እንደውም ኮሎኔል ስምረት መድኃኔ የበፊቱ የአየር መንገድ ስራ አስኪያጅ ሲገልጹልኝ፣ ካሳ ለሀገሩ ብቻ ሳይሆን ለአለም ነበረ አስተዋጽኦ ያደረገው እና ይቆጫቸዋል የሁሉ ተረስቶ በአለም ደረጃ መታወቅ ነበረበት በሀገሩም አልታወቀም ብለው በጣም ተቆጭተው ነው የነገሩኝ ሌሎችም ሌሎችም ሰዎች እና እና በዛን ጊዜ ሌሎችም ሰዎች እንደነገሩኝ የእኛ አየር መንገድ ከባድ ነገር ሳይደርስበት ሰው ሳይሞት የሚጠልፉትን ሰዎች ከሽፎ ብዙ ነገር ያደረጉት መልካም ዶክተር ስንታየው፣ ጊዜ ቢወስድም ብዙ ድካምን ቢጠይቅ በጊዜ ውስጥ መዳበሩም መጽሐፉም የተሻለ ደረጃ ከፍ ማለቱ አልቀረም ብለው በመጽሐፎ መግቢያ ይናገራሉ። ይሁንና ታዲያ ስለ አባቶ ያለውትን እውቀት የጥናቶን አስፈላጊነት አጽንዖት ሲሰጡ ካናገሯቸው ሰዎች አንዱ ሻለቃ ዳዊት ወልደ ጊዮርጊስ፣ የቀድሞ የእርዳታ ማስተባበሪያ ኮሚሽነር፣ ለመሆኑ አባትሽን በደንብ ታውቂዋለሽ ወይ ብለው ጠይቀው ነበረ። ከጥናቱ በፊት ቢሆን እንዴት አባቴን በደንብ አላውቅም ብዬ በቁጣ በጋልኩ ነበር። ከረዥም ጥናት ጉዞ ወዲያ ስለነበር ጥያቄያቸው አግባብ ያለው መሆኑን በመረዳት ስቄ በደንብ እያወቅኩት ነው ብዬ መለስኩላቸው ይላሉ። እርሱም በጥናቶ ውስጥ አባቶን ማወቅ የጀመሩ ይበልጥም የተረዷቸው ይመስላል። እስኪ ያብራሩልን። አባቴን እኔ የማውቀው ጥሩ አባት ነበር። ተጫዋች ነበር። በጣም ያስቀን ነበር። በጣም ፍቅር የሆነ አባት ነበር። ያንን ብቻ ነው ይበልጥ የማውቀው። አሁን ግን በስራ አብረውት የነበሩት በግዳጅ ላይ አብረውት የነበሩትን ሰዎች በማናገር ስለ አባቴ ብዙ አውቄያለሁ። ከሁሉም የሚደንቀኝ ነገር ግን አባቴ የጠበኩት ሰዎች እንዲነግሩኝ ጀግና ናቸው ወይም ጠንካራ ወታደር ናቸው ብቻ ነበር። ግን መጽሐፉ ላይ እንደምታዩት አባቴን የሚገልጹት ከጀግንነት ከወታደርነት ተጨማሪ በጣም ተጫዋች ነበሩ። የታወቁ ዳንሰኛ ነበሩ። የተለያዩ ነገሮች ናቸው እና የአባቴ ታሪክ ትንሽ ለየት ያለ ነው። ሁሉን አቀፍ ነው እና እንደውም ፈረንጆች ዋን ኦፍ አ ካይንድ እንደሚሉት በጣም የሚገርም ነው። እንዴት አንድ ሰው ይሄን ሁሉ ይሆናል ብዬ ራሴንም ጠይቄያለሁ። ስብዕናው፣ ተወዳጅነቱ። ይህን መጽሐፍም ስጽፍ በጣም ብዙ ሰዎች ተባብረውኛል። መጽሐፉን ያቀለለልኝ የአባት በሰራዊቱም ሆነ በሌላ መወደድ ነው። በሰው ነው የተጻፈው እና በጣም ተባብረውኛል። አንዳንዶቹም እየቀለዱ ለአንቺ አይደለም እኮ ለካሳ ነው እያሉ ነበር የሚረዱኝ። አሁንም መጽሐፉ ሲመረቅ በጣም ብዙ ሰው ነው የመጣው። ለአባቴ ያለውን ፍቅር ነው ሰው ያሳየው። ያም የሱ ሰብአዊነት፣ የእሱ ደግነት፣ የእሱ ሁለገብነት፣ ተጫዋችነት ልጆች ሁሉ ናቸው የሚያስታውሱት። አሁን ሳገኝ ድሮ ልጆች የነበሩ ቤታቸው ሲሄድ እንደሚቀልድ እንደሚጫወት እና የተለየ ሰው ነበረ አባቴ። ዶክተር ስንታየው የመጽሐፍት የድርሳናት ስራ ሲታሰብ መረጃ ከእጅ መኖር ነው። አሁን ባነሷቸው ነጥቦች ውስጥም ቁልፍ ቦታ የሚሰጠውና በተለይ ደግሞ የጦር ሰራዊቱንም ታሪክ የሚነካ በጊዜያቸው እርሳቸው ባለፉበት መንገድ የተከናወኑ የተዘገቡ ነገሮችን መፈተሽ የሚጠይቅ እንደሆነ ይታመናልና በመከላከያ ሚኒስቴር በጦር ኃይሎችም ሆነ በምድር ጦር በደንብ የተደራጀና ለጥናት ነጻና ክፍት የሆነ የሰነዶች ማዕከል ባለመኖሩ የጥናቴ ምንጭ ባያደርቀውም አጥቦታል ይላሉ። የተዘገቡ የተሰናዱ ሰነዶችን ማግኘት አዳጋችነት ሲተርኩ፣ እስኪ ስለሱ ደግሞ ያጫውቱን። በዚህ ጥረቶ፣ በሙያ አጋሮቻቸው ከተነገሩ ታሪኮች ባሻገር በሰነድ ደረጃ ምን ማግኘት ችለዋል? እንግዲህ በሰነድ ደረጃ ያው አገር ቤት ሄጄ ብዙ ሞክር ያለው መከላከያ ሚኒስቴርም ሄጄ ሞክር ያለው ኤርላይንስም ብዙ ጥረት አድርጌ ያለው። መጨረሻ ግን የግል ማህደሩን ሁሉን ነገር አያሟላም። ግን በጦር ትምህርት ቤት ምድር ጦር ሄጄ ማግኘት ችያለሁ የግል ሰነዱን። እሱ ነው ደግሞ በጣም የረዳኝ። እንደውም የግል ሰነዱን ማግኘቴ በዚህ ሰዓት የት ነበር የሚለውን በጣም የተሟላ አድርጎታል። መስመር የጊዜ መስመር አስይዞልኛል በዛ ተነስቼ ነው በግል ማህደሩ ብዙ ነገር እንዲሟላ ያደረግኩት። በተለያየ ጊዜ በነበረበት ቦታ በሙሉ ብዙ በራንኳኩ ቻለው እንጂ በጣም ከባድ ነበር። ሌላው ከሰዎች ነው ያገኘው የመረጃ እንቁ ያገኘው ይላሉ ያን የምድር ጦር የግል ታሪካቸውን የሚዘክር ሰነድ ማግኘትን ሲገልጹ የሚገባቸውን ያህል እውቅና ያላገኙ የተለየ ስራ የሰሩ ለሀገራቸውን ፍቅር የተሰዉ መሆናቸውን መጻፎ የሚተርከው አባቱ በበረና ደህንነት ስራ ውስጥ እንዳየነው ሁሉ ሌሎች ክንዋኔዎቻቸውንም መጻፎ ይተርካል። ወዲህ ወደ ዩናይት ስቴትስ መጥተው የተላኩበትን ወታደራዊ ሳይንስ ስልጠና ካጠናቀቁ በኋላ ከጦር ምድባቸው ውጪ በሬንጀር፣ በአየር ወለድ፣ በመረጃ ትምህርትና በመሳሰሉት በመሰልጠንም ሁለገብ የሆነ ብቃት ያገኙ ከፍተኛ የጦር መኮንን ነበሩ ይላል። በወቅቱ በነበሩት በሁለቱ የጦር ትምህርት ቤቶችም በመምህርነት ማገልገላቸውን ይገልጻል። አባቸው ከገጠር የመጡ በቤተ ክርስቲያን አካባቢ ያደጉ መሆኑንም መጽሐፉ ይተርካል። ቀደም ያለ ባርአያነት የተከተሉት ሰው ስለመኖሩም ፍንጭ የለም። እንዴት ይሄ ሁሉ ዝንባሌ ይኖራቸው? አድማጮች በቅርቡ ለንባብ በበቃው ካሳ ገብረ ማርያም በሚለው አዲስ መጽሐፋቸው ዙሪያ ከመጽሐፉ ደራሲ ከልጃቸው ከዶክተር ስንታየው ካሳ ጋር የጀመር ነው ወጋ አልተቋጨም። ተከታዩንና የመጨረሻውን ክፍል በሚቀጥለው ፕሮግራም እናቀርባለን። ለአሁኑ ግን ዶክተር ስንታየሁን ለጊዜያቸው እናመሰግናለን። ጊዜ ርስትልኝ፣ ግሩም ውይይት ነበር። አሉላ በጣም እናመሰግናለን። እኔ እንኳን ካንተ አጠገብ ስለምቀመጥ ከዴስክህ ላይ ወስደዋለሁ፣ መጽሐፉን አግኝቼዋለሁ። ሌሎች አድማጮች ከወዴት ሆን የሚያገኙት? ቆንጅት በጣም ትክክል ነው። የኔን መጽሐፍ ትወስጃለች። ለአድማጮች ይሄን ፕሮግራም ለተከታተሉና መጽሐፉን ላግኝ ለሚችሉ ፀሐይ አሳታሚ ነው። አሳታሚ ማከፋፈሉን ስራ ግን ደራሲዋ በራሳቸው እያደረጉ መሆኑን ተረድቻለሁ። ግን ዞሮ ዞሮ በፀሐይ አሳታሚ አማካኝነት ማግኘት ይቻላል። የተለያዩ መደብሮች ውስጥም ተቀምጣቻለሁ፣ አድማጮች ይፈልጋሉ በሚል ነው። ዝግጅታችን ይቀጥላል። የመጨረሻው ቅንብር ላይነን አድማጮች፣ የተፈጥሮ አካባቢ አዘጋጅና አቅራቢ ሰሎሞን አባተ። እስኪ ትኩረታችሁን በዓለም ደረጃ እጅግ አንገብጋቢ ወደ ሆነው የአየር ንብረት ለውጥ ጉዳይና የአሜሪካ ትቅደም ፖለቲካ ሳብል አድርግ ዓለም ምስቅልቅሏ እየወጣ ያለው አንዱም የአየር ንብረት ለውጥ እያመጣብን ባለ መዘዝ ምክንያት ነው የሚሉ ተመራማሪዎች ብዛታቸው ካሉት ሁሉ ከዘጠና አምስት ከመቶ በላይ የሚሆን ነው። የአየር ንብረት ለውጥ አለ፣ እውነት ነው ይላሉ። አንድም ደግሞ ለዚህ ለውጥ ግዙፍ አስተዋጽኦ ከሚያበረክቱ መንስኤዎች መካከል የሰው ልጅ የራሱ ሥራዎች ያላቸው ድርሻ ግዙፍ ነውም ባይናቸው። ድርቆች፣ እጅግ አደገኛ ጎርፎችና የመጥለቅለቅ አደጋዎችን የሚያደርሱ ዝናቦች፣ የዝናቡም ወቅቱን አለመጠበቅ፣ ረሃብና ቸነፈር፣ በሽታና ወረርሽኝ፣ ወረራዎችና ግጭቶች፣ ስደትና መፈናቀል እና ሌሎችም የበዙ የሰው ልጅ ጠንቆች የተዛባ የተፈጥሮ አካባቢ፣ የምድር ይበልጥ መጋል፣ የማያቋርጥ የአየር ንብረት መለዋወጥ ውልዶች ናቸው ነው የሚሉት። ሳይንቲስቶቹ ለዚህ ሁሉ ዝብርቅርቅ ታዲያ ተጠያቂዎቹ አሜሪካና ቻይና የሚመሩት በኢንዱስትሪ የበለጸጉ ሀገሮች በካይ ዓለም ሲሆን የመከራው ሁሉ ተሸካሚዎች ለብክለቱ የገዘፈ ተሳትፎ የሌላቸው አደጋ ባንገላታቸውና ባዋከባቸው ቁጥርም እጆቻቸውን ወደ እነዚያው በካዮች ለመዘርጋት የሚገደዱ እንዲሁም ደሃና ጎስቋላዎቹ ሀገሮች ናቸው። ይህን የተገነዘበው ዓለም በተራዘሙ ዓመታትም ቢሆን በርካታ እንቅስቃሴዎችን ሲያደርግ ቆይቷል። እንደ እውነቱ ከሆነ አሁንም እያደረገ ይገኛል። የአሜሪካ የሰሞኑ አቋምና አቅጣጫ ብዙዎችን ያስጋ እንጂ ለምን ፕሬዝደንት ዶናልድ ትራምፕ የአየር ንብረት ለውጥ አለ ብለው ከማያምኑቱ ጎራ ናቸውና። እንዲያውም ሚስተር ትራምፕ ከእርሳቸው የቀደሙትን ኦባማን ከሚነቅፉባቸውና ከሚጎነትሉባቸው የሐሳብ ልዩነቶች አንዱም ይኸው የአየር ንብረት ለውጥ ጉዳይ ነው። የአየር ንብረት ለውጥ ምናምን የሚሉት ነገር ሁሉ የፈጠራ ወሬ ነው፣ ውሸት ነው ባይናቸው። ትራምፕ ለውጡ አለ በሚለው የሳይንቲስቶች አጠቃላይ ድምዳሜ ይመኑም ይካዱ፣ ለሚስተር ትራምፕ ዛሬ ትልቁ የቅድሚያ አጀንዳ ቀልብና ኪሳቸውም የዋለው ሥራ ላይ ነው፣ በምንም ዋጋ ይሁን ሥራ መፍጠር። ስለዚህም ዋይትሃውስን እንደተረከቡ ከፈረሟቸው የመጀመሪያ ትዕዛዞች አንዱ የተፈጥሮ አካባቢ ደህንነት ተሟጋቾችና የአካባቢው ነዋሪዎች የሚቃወሟቸው የቀድሞው ፕሬዝደንት ኦባማም አግደዋቸው የነበሩ የነዳጅ ማስተላለፊያ ቦዮች ግንባታ እንዲጀመር የሚፈቅደው ነበር። ይህንን ቱቦ መገንባት እንችል እንደሆነ እናያለን። ብዙ የሥራ ዕድሎችን ይዟል። 28 ሺህ ሥራዎች። እርሳቸው ለተመረጡበት ምርጫ ጥቂት ቀናት ሲቀሩ ባደረጓቸው ቅስቀሳዎች ወቅትም ሲዝቱና ቃል ሲገቡ ከነበረባቸው መስኮች አንዱ የተዘጉ የድንጋይ ከሰል ማምረቻዎችን መክፈት ነበር። የከርሰ ምድር የነዳጅ ዘይት ቁፋሮ፣ የብረታ ብረት ምርት፣ ወዘተረፈ በሥራ ዝርዝሮቻቸው ውስጥ ያሉ ናቸው። ብዙዎችን አስፈርቷል። ቃል አቀባያቸው ሻን ስፓይሰር ግን ምን የሚያስደነግጥ ምንስ የሚያሰጋ ነገር አለ? ፕሬዚደንቱ አዲስ ነገር አላደረጉም ብለዋል። አስተዳደር ሲለወጥ ፖሊሲዎችን መከለስ እንግዳ ነገር አይመስለኝም። ፕሬዚደንት ትራምፕ የተመሳቀለች ሀገር፣ የተመሳቀለ ዓለም ነው የተረከብኩት ብለዋል። ስለዚህ ሁሉንም ሊያጸዱ ቦታው ላይ ሊያስቀምጡ ቃል ገብተዋል። የሥራቸው ሁሉ መሠረት ታዲያ አሜሪካን ማስቀደም ነው። በሁሉም መስክ ከዛሬ አንስቶ መመሪያችን አሜሪካ ትቅደም ብቻ ነው። አሜሪካ ትቅደም በግዢ፣ በቅጥር በድርድሮች በዓለም አቀፍ ውሎች አሜሪካ ነች የምትቀድመው። አሜሪካ የማታተርፍበት አንዳችም ሥራ አይከወንም። አሜሪካ ከወል ውሎች ትወጣለች፣ በተናጠል እንደገና ትደራደራለች። ከጠቀማት ይቀጥላል፣ ትርፍ ካላመጣላት ይቀደዳል። በዚህም መንፈስ የተነደፈ የአሜሪካ ትቅደም በጀት ለመጪው 2018 ዓመት አውጥተው ለእንደራሴዎቹ እንዲያጸድቁት ልከዋል። ፕሬዚደንቱ ይህ የበጀት ረቂቅ የበረታ የቆረጣ መቀስ ካሳረፈባቸው መስሪያ ቤቶች የበዛውን የሚይዙት ከበጀቱ 29 ከመቶ ሊቆረጥበት የታሰበው የውጭ ጉዳይ መስሪያ ቤቱና 31 ከመቶ ይነሳለታል የተባለው የአሜሪካ የአካባቢ ጥበቃ ኤጀንሲው ቀዳሚዎች ናቸው። የአየር ንብረት ለውጥ አጀንዳና የአካባቢ ጥበቃ ጉዳይ በሁለቱም በኩል ክፉኛ ይኮረኮማል። አንድም በመስሪያ ቤቱ ላይ ባደረበት ቀጥተኛ ቆረጣ፣ አንድም ደግሞ አሜሪካ ለውጭ በምትሰጠው ድጋፍ የተባበሩት መንግስታት ድርጅትን ጨምሮ ለዓለም አቀፍ ተቋማት የምታወጣው ክፍያ የሚቆረጥ በመሆኑ፣ በእነዚህ ሁኔታዎች ውስጥ ለጉዳት ተጋላጭ የሆኑ የካሪቢያን፣ የአፍሪካ፣ የእስያና የኦሼንያ ሀገሮችና የደሴት መንግስታት ዕጣ ምን ይሆን? ዶክተር ጌታቸው አሰፋን ጋብዣለሁ። የተፈጥሮ አካባቢ ጉዳዮች ተመራማሪና በካናዳው ዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰር ናቸው። ትልቁ ተግዳሮት የሚመስለኝ የገንዘቡ ነው እና ሌሎች ደግሞ ምናልባት ያንን ኃላፊነት በቀላሉ ላይወጡ ትችላሉ። ምንድን ነው ኢትዮጵያም ሆኑ ሌሎች ሀገሮች እኔ እንዲያው ቢያደርጉ የሚመስለኝ ካለችው ማንኛውም አይነት በጀት ሲውል ሲያድር መዘዙ ሰፋ ያለ ወጩም ከፍ ያለ ስለሚሆን ከዛ አንፃር የውስጥ ማስተካከል እያንዳንዱ ሀገር ማደረግ ያለበት ይመስለኛል። እና እንደ ሕክምናው ነው አሁን እርሶ እየተናገሩ ያሉት ከመታከም ይልቅ መከላከል ነው መሪያ በሽታውን የሚሻለው አነስ ባለ ወጪ እያሉ ነው ያሉት። ልክ ነው። ትራምፕ ሰሞኑን ወደ ሀገራቸው የአካባቢ ጥበቃ መስሪያ ቤት ጎራ ብለው ፕሬዚደንታዊ የአፈጻጸም ትእዛዞችን ፈርመዋል። ከእርሳቸው የቀደሙት ፕሬዚደንት ባራክ ኦባማ ያጸኗቸውን የንጹሕ አየርና የንጹሕ ኢነርጂ ድንጋጌ እንዲሁም ሌሎችም ደንቦችና መመሪያዎችን የመቀልበስ ሥራዎች እንዲጀመሩ አዘዋል። የፕሬዝደንቱ አድራጎት እንዳሳዘናቸው የሚናገሩ ብዙ የመሆናቸውን ያህል የለም፣ የፕሬዝደንቱ ውሳኔ መስሪያ ቤቱ የንጹሕ አየር ጥበቃ፣ የንጹሕ ውሃና የንጹሕ ኢነርጂ አቅርቦትን ለማቀላጠፍ የተጣሉበትን ኃላፊነቶች በአግባቡ እንዲወጣ ያስችለዋል ያሉም አሉ። ይቀጥላል። እንነጋገር። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው ሪፖርት መሠረት በሩሲያ የሰብአዊ መብቶች ጥሰት መቀጠል ከባድ ችግር ሆኗል። ሩሲያ አሁንም የኡክራይንን ክሪሚያ ሰርጥ እንደወረረች መቆየት የሰብአዊ መብቶች አያያዝ ሁኔታውን በእጅጉና በአሉታዊ መልኩ ጎድቶታል የሩሲያ መንግሥት በምሥራቅ ኡክራይን ሩሲያን የሚደግፉ ኃይሎችን ማሰልጠኑን ማስታጠቁን እንዲሁም ሌሎች የሚያስፈልጓቸውን ቁሳቁሶች ማቅረቡን ቀጥሏል እነዚህ ኃይሎች ከሩሲያ የሄዱ ብዛት ያላቸው ተዋጊዎችን ተቀላቅለዋል ይላል ርዕሰ አንቀጹ በመቀጠልም በኡክራይን ዶንባስ ግዛት በሩሲያ በሚታገዙ ተገንጣዮች ብዛት ያላቸው ሰዎች መገደላቸውን ጉዳት የደረሰባቸውና መብቶቻቸው እየተረገጠ መሆኑን አስተማማኝ ታዛቢዎች አስረድተዋል ብሏል። የሩሲያ ባለሥልጣናት በተጨማሪም ከፖለቲካ ጋር በተያያዘ ሰዎችን እየያዙ ያስራሉ። የኡክራይን ዜጎችን ጉዳይ በሩሲያ ፍርድ ቤቶች እንዲታይ ያደርጋሉ። በዚያም አብዛኞቹ የግፍ ምርመራ እንደተካሄደባቸው ይናገራሉ። የሰብአዊ መብት ቡድኖችም በርካታ የኡክራይን ዜጎች በሩሲያ የፖለቲካ እስረኞች ሆነው ቀጥለዋል ብለዋል፣ ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። በሩሲያ በራሷ ሀገር ውስጥም ባለሥልጣናት ዜጎቿ መንግሥትን በነጻና ትክክለኛ ምርጫ ለሥልጣን የማብቃት አቅማቸውን ይገድባሉ። የተቃዋሚዎችን ድምፅ ለማፈን የተለያዩ እርምጃዎችን ይወስዳሉ። የቭላዲሚር ፑቲን መንግሥት ጨቋኝ ሕግጋትን ያሳለፈ ሲሆን ተቼዎችን ለማዋከብ ዋጋ ለማሳጣት፣ በሕግ ስም ለመቅጣት፣ ለማሰር እና ሌሎች እርምጃዎች ለመውሰድ ያለውንም ሕግ በፈለገው መንገድ እየተረጎመ ይጠቀማል። የጸረ ሽብር ሕጉን ማሻሻል ለሩሲያ መሪዎች ተጨማሪ ሥልጣን የሰጣቸው መሆኑ ይታወቃል። ይህም የፑቲን ፖሊሲዎችን የሚተቹ ግለሰቦችና ድርጅቶችን ለመቅጣት ይጠቀምበታል። ባለሥልጣናት በተለይ ለኡክራይን መንግሥት ድጋፍ የሚሰጡትን ወይም ሩሲያን የሚቃወሙትን ኢላማ በማድረግ እንቅስቃሴዎቻቸውን ሁሉ ይቆጣጠራሉ። በሰብአዊ መብቶች ሪፖርት መሠረት የሩሲያ ባለሥልጣናት መንግሥታዊ ያልሆኑ ድርጅቶችን የባዕዳን ወኪሎች በሚሉ ሕጎቻቸው አማካይነት ተግባሮቻቸውን ያውካሉ። ቁጥጥራቸውን በማስፋትም የኤች አይቪ ኤድስን ስርጭት ለመግታት የተቋቋሙ ኤንጂኦዎችን በፍርድ ቤቶች ትዕዛዝ እንዲዘጉ ያደርጋሉ ይልና የቪዮልስ አንቀጽ ሀተታውን ሲያጠቃልል የሰብአዊ መብቶች መከበርና ዲሞክራሲያዊ አስተዳደር መመስረት የዩናይትድ ስቴትስ ቁልፍ የውጭ ጉዳይ ፖሊሲ ነው ሲሉ የአሜሪካው ውጭ ጉዳይ ሚኒስትር ሬክስ ቲለርሰን የተናገሩትን ጠቅሷል። የሰብአዊ መብቶች ሪፖርቱ ዩናይትድ ስቴትስ ለነጻነት፣ ለሰብአዊ መብቶች መከበርና ሩሲያን ጨምሮ በዓለም ዙሪያ ለሕዝቦች እድገት ያላትን ቁርጠኝነት ያሳያል ሲል ሀተታውን አብቅቷል።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 የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገናችሁ አሉላ ከበደ ና ቆንጂት ታየነን ከአቀናባሪያችን ከብርሃን ኃይሉና ና ስርጭቱን በቴክኒክ ሲያደርስላችሁ ከቆየው ከከርትስ ባይነም እንዲሁም ከዋና አዘጋጇ ከትዝታ በላቸው ደግሞም ከሌሎቹ ባልደረቦቻችን ጋር ሆነን በዚሁ እንሰናበታችኋለን ነገ አርብ ከምሽ 3 ሰዓት ላይ ዛሬ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የጥገኛው ስርጭት ይቀጥላል። በእኛ በኩል ደህና ደሩ።